የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሚያዝያ 13 2016 ዓ ም ዝግጅታችን ጀመረ። ¶¶ ኢትዮጵያ ውስጥ የሚንቀሳቀሱ ፖለቲካ ፓርቲዎች በአገራዊ ምክክር ለመሳተፍ ቅድመ ሁኔታዎችን እንዲሟሉ እየጠየቁ ናቸው። የፓርቲያችን ሊቀመንበርን ጨምሮ በፖለቲካ አመለካከታቸው የታሰሩ ሁሉም እንዲፈቱ ነው። ካልተፈቱ ከሀገራዊ ምክክሩ እራሳችንን እናገላለን ብለን ቀነ ገደብ አስቀምጠናል። የተወሰኑ ፓርቲዎች ከሀገራዊ ምክክር ኮሚሽኑ ጋር እንሰራለን፣ እንተባበራለን ብለው ያሉት ዋናው ምክንያታቸው ይሄ የፖለቲካ ትኩሳቱን ያስታግስልናል የሚል ነበር። ያመለካከታቸው ዲያሎጉ እንዲመቻች ከፈለግን ሁኔታዎች ኢኔብል እንዲሆኑ ኢንቫይሮንመንት መፈጠር አለበት፣ ወይም ናምናል የፖለቲካ ፓርቲ ተወካዮች፣ እንዲሁም የሀገራዊ ምክክር ኮሚሽኑ ምላሽ የታከለበት መሰናዶ በምሽቱ ይደመጣል። እንደምንላችኋል፣ እንደምናምሽታችኋል። ይህንንና ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን ያካትተውን የምሽቱን ስርጭት የምመራው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚቆየው ንጉስ ታምሬ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። ደረጀ ደስታ ይጠብቃችኋል። ጤና ስጥልን። በድጋሚ አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የአፍሪካ ህብረት በሰሜን ኢትዮጵያ ያሉ ግጭቶች እንዲቆሙ ጥሪ አደረገ። በሰሜን ኢትዮጵያ በይገባኛልነት አጨቃጫቂ በሆኑ ስፍራዎች በሚገኙ ማህበረሰቦች መካከል እያየለ የመጣው ውጥረት እንዳሳሰበው የአፍሪካ ህብረት ዛሬ አስታውቋል። ህብረቱ ሁሉም ወገኖች ግጭትን በአስቸኳይ እንዲያቆሙ ግጭቶችን በአስቸኳይ እንዲያቆሙ ጠይቋል። ከኤኤፍፒ የደረሰንን ዘገባ እንግድ ወልጌ እንደሚከተለው ያቀርበዋል። የተባበሩት መንግስታት ድርጅት እንደሚለው በትግራይና በአማራ ክልሎች መካከል በይገባኛልነት በሚያጨቃጭቁት በአላማጣ ከተማ በራያ አላማጣ፣ ዛታና ኦፍላ በዚህ ወር በተከሰቱ ግጭቶች ሳቢያ አምሳ ሺህ ሰዎች ተፈናቅለዋል። በድጋሚ የተፈናቀሉትንና በአካባቢው የሚኖሩ ሲቪሎችን ደህንነት ለማረጋገጥ ሁለቱም ወገኖች በአስቸኳይ ግጭቶችን ያቁሙ ሲሉ የአፍሪካ ሕብረት ኮሚሽን ሊቀመንበር የሆኑት ሙሳ ፋኪ መሐመድ ጠይቀዋል። በአጨቃጫቂ ቦታዎቹ ያሉትን ችግሮች ለመፍታት ዋና የመፍትሄ መንገድ ነው ያሉት የፖለቲካ ውይይት መልሶ እንዲጀመርም ኮሚሽነሩ ጠይቀዋል። በሰሜን ኢትዮጵያ በመንግሥትና በትግራይ ኃይሎች መካከል በነበረው የሁለት ዓመታት ጦርነት ከፌዴራል ጦር ጎን ተሰልፈው የተዋጉት የአማራ ኃይሎች ራያ አላማጣን እንደያዙ በጥቅምት 224 ፕሪቶሪያ ላይ በተፈረመው የሰላም ስምምነት መሠረትም የአማራ ኃይሎች ከራያ አላማጣ መውጣት እንደነበረባቸው የኤፍፒ ዘገባ አመልክተዋል። የማንነት ጥያቄ ይነሳባቸዋል ብሎ በገለጸው በራያ አላማጣና ሌሎችም ስፍራዎች ላይ የሕዝባዊ ወያኔ አርነት ትግራይ ህወሓት ወረራ ፈጽመዋል ሲል የአማራ ክልል መስተዳደር ባለፈው ሳምንት ክስ አሰምቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት የሆኑት ጌታቸው ረዳ በበኩላቸው በአካባቢዎቹ በቅርቡ የሚታዩት ክስተቶች በስፍራዎቹ የሚታዩትን ወይም ይኖራሉ ተብለው የሚታሰቡትን ልዩነቶች በመጠቀም የፕሪቶሪያውን ስምምነት ለማጨናገፍ እርሳቸው የፕሪቶሪያ ስምምነት ጠላቶች ብለው የገለጿቸው ወገኖች ሥራ ነው ሲሉ በኤክስ ማኅበራዊ መድረክ ላይ ባለፈው ሳምንት መልእክታቸውን አስፍረዋል። በአካባቢው የሚታዩ ግጭቶችን በተመለከተ የሚወጡ ሪፖርቶች የዓለም አቀፉን ማኅበረሰብ ትኩረት እንደሳቡና አሜሪካ፣ ጃፓን፣ እንግሊዝና ፈረንሳይ ግጭቱን እንዲረግብ ሲቪሎች ከላላ እንዲያገኙና ውይይት እንዲደረግ ጥሪ ማስተላለፋቸውን የኤፍፒ ዘገባ አስታውሰዋል። ለአሜሪካ ድምፅ እንግዲ ወልዴ ዋሽንግተን ዲሲ። የሶማሊያ መንግስት በዩናይትድ ስቴትስ ለሰለጠኑ ልዩ የሶማሊያ ወታደሮች የሚሰጠው ምግብ ወይም ራሽን ወደ ሌሎቹ የሰራዊቱ ክፍሎች እንዲዛወር መደረጉን አመነ። ትናንት ሐሙስ ማምሻው ላይ ባወጣው መግለጫ መንግስት በጉዳዩ ላይ ምርመራ ማካሄዱን ገልጾ ተጠያቂ ናቸው የተባሉ መኮንኖች ከስራ መታገዳቸውና መታሰራቸውን አስታውቋል። የሶማሊያ ብሔራዊ ጦር ኃይሎች በማሻሻያ አጀንዳው መሰረት ባለፉት ጥቂት አመታት የተጠያቂነት እርምጃዎችን አጠናክረዋል ሲል መግለጫው አክሏል። የታገዱት እና የታሰሩት ፖሊሶች ቁጥርና ማንነት ግን አልተገለጸም። የሶማሊያ የመከላከያ ሚኒስቴር የዩናይትድ ስቴትስ መንግስት መንግስት ከአልሸባብ ጋር በሚደረገው ትግል ከሶማሊያ ህዝብና መንግስት ጋር እያደረገ ላለው ስትራቴጂካዊ አጋርነት እንዲሁም የሚያደርገውን ወሳኝ የሰብአዊና የልማት ድጋፍ እንደሚያደንቅ ገልጿል። ዩናይትድ ስቴትስ መብረቅ እየተባሉ የሚጠሩ የዳና ኃይሎች አልሸባብን የመዋጋት አቅማቸው እንዲጎለብት ለአመታት ስታማክርና ስትደግፍ ቆይታለች። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሊባኖስ ታጣቂ ቡድን ሂዝቦላ በአወዛጋቢው የድንበር አካባቢ በእስራኤል ወታደራዊ ተሽከርካሪዎች ቡድን ላይ ጸረ ታንክ ሚሳይሎችና መድፎችን በመተኮስ አንድ እስራኤላዊ ሲቪል መግደሉን ሂዝቦላና የእስራኤል ጦር ዛሬ አርብ አስታወቁ። ሂዝቦላ እንደተናገረው ትናንት ሐሙስ እኩለ ሌሊት ገደማ ተዋጊዎቹ በወታደራዊ የተሽከርካሪ ቡድኑ ላይ ባደረሱት የደፈጣ ጥቃት ሁለት ተሽከርካሪዎችን አውድመዋል። የእስራኤል ጦር በበኩሉ የደፈጣ ጥቃቱ በመሠረተ ልማት ስራዎች ላይ የነበረ አንድ እስራኤላዊ ሲቪል ማቁሰሉን ገልጾ ግለሰቡ ከጉዳቱ የተነሳ ህይወቱ ማለፉን አስታውቋል። በእስራኤል እና በሊባኖስ ድንበር ላይ የቆየ መጠነኛ ውጊያ ከቅርብ ወራት ወዲህ እስራኤል ዋናውን የሂዝቦላ ታጣቂ ቡድን ኢላማ በማድረግ ወደ ሌሎች አካባቢዎች ሊስፋፋ ይችላል የሚል ስጋት ደቅነዋል። በዚሁ ድንበር ተሻጋሪ ጦርነት በእስራኤል በኩል አስር ያልታጠቁ ዜጎችና 12 ወታደሮች ሲገደሉ በሊባኖስ በኩል 50 ሲቪሎችና 271 የሄዝቦላ አባላትን ጨምሮ ከ350 በላይ ሰዎች ተገድለዋል። በሌላ በኩል ትናንት ሐሙስ እስራኤል በጋዛ ሰርጥ ደቡባዊ ፋራ ከተማ ላይ ባደረሰችው የአየር ድብደባ ቢያንስ አምስት ሰዎች ራፋ ከተማ ላይ ባደረሰችው የአየር ድብደባ ቢያንስ አምስት ሰዎች መገደላቸውን የፍልስጤም የሆስፒታል ባለስልጣናት ገልጸዋል። በተያያዘ ዜና በእስራኤልና በሐማስ መካከል አዲስ ዙር ድርድር ለመጀመር የግብጽ ከፍተኛ ሸምጋዮች የልኡካን ቡድን ዛሬ አርብ ወደ እስራኤል አቅንተዋል። ቡድኑ የሚጓዘው ከግብጽ ደቡባዊ ግዛት በሚዋሰነው በጋዛ ራፋ ከተማ ላይ የእስራኤል ጥቃት እያደረሰ ባለበት ወቅት ነው። የግብጽ ከፍተኛ የስለላ ባለስልጣን አባስ ካሜል የልዑካን ቡድኑን እየመሩ በተመለከተ ባለው አዲስ ራእይ ላይ ለመወያየት መታቀዱን አሶሽየትድ ፕሬስ እና ሮይተርስ ስማቸው እንዳይገለጽ የፈለጉ የግብጽ ባለስልጣናትን በመጥቀስ ዘግበዋል። እንደ ባለስልጣኑ ገለጻ እስራኤል 33 ታጋቾች በሚለቀቁበት ሁኔታ ከፍልስጤም እስረኞች ጋር ለመለዋወጥና ለተወሰነ ጊዜ ጦርነቱን በማቆም ጉዳይ ለመደራደር ፈቃደኛ ነበረች። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አርብ እንደተናገሩት ቻይና ለሩሲያ የመከላከያ ኢንዱስትሪ የምታደርገውን ድጋፍ በተመለከተ ከባድ ስጋት እንዳላቸው ገልጸው ዋሽንግተን በዚህ ጉዳይ ላይ ማዕቀብ ልትጥል እንደምትችል የቻይና መሪዎችን አስጠንቅቀዋል። የብሊንከን ማስጠንቀቂያ የተሰማው ከቻይና ፕሬዚደንት ሺ ጂንፒንግና ከሌሎች ከፍተኛ የቻይና መሪዎች ጋር በሁለቱ ኃይሎች መካከል ባሉ ሰፊ አለመግባባቶች ዙሪያ ቤጂንግ ውስጥ ባደረጓቸው ውይይቶች ነው። ከብሊንከን ከፍተኛ አጀንዳዎች መካከል ቻይና በዩክሬን ላይ በምታደርገው ጦርነት ጥቅም ላይ የሚውሉ መሳሪያዎችን ለመፍጠር የምትጠቀምባቸውን እንደ ማይክሮቺፕስ፣ የማሽን መሳሪያዎችና ሌሎች የቻይና አቅርቦቶች ይገኙበታል ሲሉ የዩናይትድ ስቴትስ ባለስልጣናት ተናግረዋል። የዩናይትድ ስቴትስ ባለስልጣናት ቻይና ለሩሲያ ወታደራዊም ሆነ ሲቪል አገልግሎቶች ጣምራ ጥቅም የሚውሉ እቃዎችን እንዳታቀርብ ተጨማሪ ማዕቀብ እንደሚጣል ለሳምንታት ፍንጭ ሲሰጡ ቆይተዋል። ዋሽንግተን እርምጃዋን ምን ያህል እንደምትገፋበት ግልጽ አይደለም። ዋና ዋና የቻይና ባንኮችን ከአሜሪካ የፋይናንስ ስርዓት ማቋረጡ የአሜሪካና የዓለም ኢኮኖሚን ሊጎዳ እንደሚችል ተነግረዋል። ብሊንከን ዩናይትድ ስቴትስ ከ አንድ መቶ በሚበልጡ የቻይና አካላት ላይ ማዕቀብ እንደጣለች ቢገልጹም በዛሬ አርብ መግለጫቸው ወደፊት ሊወሰዱ ስለሚችሉ እርምጃዎች ዝርዝር አልተናገሩም። ቻይና ከዋነኛዋ የንግድ አጋሯ ጋር በመደበኛ ኢኮኖሚ ልውውጥ ላይ ብቻ እንደምትሰራ በመግለጽ ከሩሲያ ጋር ያላትን ግንኙነት ተከላክላለች። አድማጮች ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ድረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት ከአሜሪካ ድምፅ። ዛሬ ምሽት በምስልና ድምፅ ቅንብሩ ሴሳይ አሸናፊና ግርማ ደገፋ አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። እንግዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ካም በፌስቡክ አት ቪኦኤ ላይ እንዲሁ በቀጥታ እየተደመጡ ይገኛሉ። የድምፃ አሊያም የጽሁፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ዘገባ እንሻገር። የፖለቲካ ፓርቲዎች ለሀገራዊ ምክክር የሚሆኑ አጀንዳዎችን እንዲያዘጋጁ ኮሚሽን ጠይቀዋል። አንዳንድ የፖለቲካ ፓርቲዎች በበኩላቸው በሂደቱ ለመሳተፍ መተማመን ያዳብራሉ ያሏቸውን ቅድመ ሁኔታዎች በማቅረብ ላይ ናቸው። ከቅድመ ሁኔታዎቹ መካከል በፖለቲካ አመለካከታቸው የታሰሩና በምክክሩ ሂደት የጎላ ሚና ሊኖራቸው ይችላል ያሏቸው አካላት እንዲፈቱ የሚጠይቁ ይገኙበታል። ኮሚሽኑ በበኩሉ ሂደቱ ሁሉንም አካላት ማሳተፍ ያለበት በመሆኑ የፓርቲዎች ቅሬታ ልባት እንዲያገኝ ጥረት እያደረገ እንደሚገኝ ገልጸዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ይነግርናል። የፖለቲካ ፓርቲዎች ለሀገራዊ ምክክር አጀንዳ ሊሆኑ ይገባል ያሏቸውን ጉዳዮች እንዲያዘጋጁ የኢትዮጵያ ሀገራዊ ምክክር ኮሚሽን በደብዳቤ መጠየቁን አንዳንድ ፓርቲዎች ለአሜሪካ ድምፅ ገልጸዋል። በአንጻሩ በምክክር ሂደቱ ላይ ለመሳተፍ ቅድመ ሁኔታዎችን የሚያቀርቡ ፓርቲዎች መኖራቸው ተገልጿል። ከእነዚህ መካከል የሆነው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ የኢትዮጵያን ችግሮች ለመፍታት የአገራዊ ምክክር አስፈላጊነትን በማመን በጉዳዩ ላይ የሚሰራ ኮሚቴ አዋቅሮ ሲንቀሳቀስ መቆየቱን አስታውቋል። ነገር ግን ከአስቸኳይ ጊዜ አዋጁ በኋላ ተባብሷል ያሉት የሰብአዊ መብቶች ጥሰትና እስራት በአገራዊ ምክክር ሂደቱ ላይ አሉታዊ ተጽዕኖ እንደሚያሳድር የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት አመልክተዋል። በመሆኑም የፓርቲውን ሊቀመንበር ጨምሮ የፖለቲካ እስረኞች ናቸው ያሏቸው አካላት በጥቂት ቀናት ውስጥ ካልተፈቱ ፓርቲው በሂደቱ ላለመሳተፍ መወሰኑን አስታውቀዋል። በተለይ የአስቸኳይ ጊዜ አዋጅ መታወጁን ተከትሎ ለመግባባት እና ለመወያየት የተዘጋጀች ሀገር ሳይሆን ሀሳብ ያላቸውን የምታፈን ሀገር ሆናለች። በእኛ ምልከታና አሁን እየመሰለን እየመጣ ያለው ዋና ሀሳብ ሰጪዎች፣ ጋዜጠኞች፣ ፖለቲከኞች ታስረው የምን ምክክር ነው የሚደረገው? እና የፓርቲያችን ሊቀመንበርን ጨምሮ በፖለቲካ አመለካከታቸው የታሰሩ ሁሉም እንዲፈቱ ነው። ካልተፈቱ ከሀገራዊ ምክክሩ ራሳችንን እናገላለን ብለን ቀነገደ አስቀምጠናል። በዚህ ጥቂት ቀናቶች ውስጥ ያልናቸው ሁኔታዎች የማይሟሉ ከሆነ ኢህአፓ የኢስሙላ ናሽናል ዳያሎግ ላይ አይሳተፍም የሚል አቋም ይዘናል። ለተላከውም ደብዳቤ ናሽናል ዳያሎጉ አጀንዳ ለተባለውም አንድ ልክም ሙሉ ሊሆን የሚችለው ሁሉም የሚመለከታቸው አካላት ሲሳተፉበት ነው። የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢ እና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዋና ጸሐፊ አቶ ደስታ ዲንቀ በበኩላቸው ናቸው በአገራዊ ምክክሩ ዓላማና ሂደት ላይ የተለያዩ ግንዛቤዎች መኖራቸውን ያስረዳሉ። አገራዊ ምክክሩ የማያግባቡ ነባር ፖለቲካዊ ችግሮችን ለመፍታት ያስችላል ተብሎ የሚካሄድ ቢሆንም ወቅታዊ የፖለቲካ ትኩሳቶችን ተከትሎ በሂደቱ ላይ ጥያቄ የሚያነሱ የፖለቲካ ፓርቲዎች እየጨመሩ እንደሆነም ተናግረዋል። ስለዚህም መተማመንን ሊፈጥር የሚችል እርምጃ እንዲወሰድ የሕግ ባለሙያው አቶ ደስታ ጠይቀዋል። ለምሳሌ በኮከስ ውስጥ የነበሩ የተወሰኑ ፓርቲዎች ከሀገራዊ ምክክር ኮሚሽኑ ጋራ እንሰራለን፣ እንተባበራለን ብለው ያሉት ዋናው ምክንያታቸው ይሄ የፖለቲካ ትኩሳቱን ያስታግስልናል የሚል ነበር ያመለካከታቸው። እሱን ማድረግ ባለመቻሉ አሁን ቅሬታቸውን እያሰሙ ያሉ አሉ። በዚህ ሰሞን ደግሞ እንደተሰማው ሌሎችም እንደነ አምስቱ ፓርቲዎች ደግሞ የፖለቲካ ምህዳሩ የማይሰፋ ከሆነ የፖለቲካ እስረኞች የማይፈቱ ከሆነ እኛም ሀገራዊ ምክክር ኮሚሽኑ ጋራ የምናደርገውን እንቅስቃሴና ትብብርን አብሮ የመስራት ፍላጎታችን መልሰን ልናይ እንችላለን የሚል የተለያዩ መንገድ እየገለጹ ናቸው። ስለዚህ የፖለቲካ ምህዳሩ ማስፋት፣ የፖለቲካ አስተዳደሩን ላላ ማድረግ መተማመን ስለሚፈጥር ጠቃሚታዎች ይኖረዋል ማለት ነው። የሀገራዊ ምክክር ሂደቱ ሁሉን አካታች መሆን ስላለበት ኮሚሽኑ በተለያየ ምክንያት ቅሬታ ያላቸውን አካላት ጨምሮ ለሁሉም ባለድርሻዎች የተሳትፎ በሩን ክፍት ማድረጉን ዋና ኮሚሽነሩ ፕሮፌሰር መስፍን አራያ ተናግረዋል። ኮሚሽኑ በፖለቲካ ፓርቲዎች የሚቀርቡ ቅሬታዎች መፍትሔ እንዲሰጣቸው ጥረት በማድረግ ላይ እንደሚገኝ አብራርተዋል። ዲያሎጉ እንዲመቻች ከፈለግን ሁኔታዎች ምክንያቱም እኛ የምንለው ሁሉም እስር ቤት ያሉ ጫካ ያሉ ከተማ ውስጥ ሆነው ብሎ ያቦረፉ አባሎቻችን ሊሆነው ብናል ብለው ቅሬታ ያላቸው አሉ። ለምሳሌ እንደነ ሲዳማ ፌደራሊስት ፓርቲ እነሱን ጥያቄ ብዙ ላይ ድረስ አድርሰናል፣ እንከታተላለን። እኛ ዞሮ ዞሮ ኢንክሉሲቭ እስከሆነ ድረስ አላማው እኮ ያቦረፈውንም ኦንቦርድ ማምጣት ነው አይደለ? የተቀየመውን ሁሉ ማምጣት ነው። ስለዚህ ያ እስከሆነ ድረስ የምናደርገው ምንድን ነው ጥያቄዎችን ኦፊሻል ሆኖ የሚመጣ ጥያቄ ካለ እኛም ኦፊሻል የሆነ ጥያቄ ለሚመለከተው ያቀርባል። ስለዚህ አሁን የዚህ ለምሳሌ የሲዳማውን የምንችልበት ርዕሶ ስደና የአባ ጥያቄ ኢንፎርማል በሆነ መንገድ መጥቷል ግን እኛ ባለን አክሰስ በሙሉ ይህንንም እንጠይቃለን መድረስ ይችላል እስከምንልበት ድረስ እየወሰድን ያለ ነውና፣ እንደዛ ነው እያደረግን ያለ ነው። የአስቸኳይ ጊዜ አዋጁን ተከትሎ የሚካሄዱ እስሮች አዋጁን መሰረት በማድረግ በወንጀል ተጠርጣሪዎች ላይ እንጂ በፖለቲካ አመለካከት ሳቢያ የሚፈጸሙ እንዳልሆኑ መንግሥት ሲገልጽ መሰል ቅሬታዎችን ደግሞ ውድቅ ሲያደርግ በተደጋጋሚ ተደምጧል። ጠቅላይ ሚኒስትር አቢይ አህመድ በቅርቡ ከፖለቲካ ፓርቲዎች ተወካዮች ጋር ባደረጉት ውይይት ከፖለቲካ ምህዳር ጥበት ጋር በተያያዘ የቀረቡ አስተያየቶችን አጣጥለዋል። ከህገወጥ እስር ጋር በተያያዘ የተነሱ አንዳንድ ቅሬታዎችን ደግሞ እንደሚያጣሩ መግለጻቸው ይታወሳል። እንደ ኢህአፓ ያሉ አንዳንድ ፓርቲዎች በኮሚሽኑ ላይ ቅሬታ ባይኖራቸውም መንግስት እየፈጸመ ነው ያሉትን የፖለቲካ እስር በመቃወም ከምክክር ሂደቱ ራሳቸውን ሊያገሉ እንደሚችሉ ሲገልጹ፣ በሌላ በኩል ደግሞ በኮሚሽኑ ገለልተኝነት ላይ ጥያቄ ያላቸው ፓርቲዎችም አሉ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮንና የኦሮሞ ነጻነት ግንባር ኦነግን ጨምሮ አንዳንድ ፓርቲዎች ኮሚሽኑ ለመንግስት ወገንተኛ ነው በሚል እስካሁን ካለው ሂደት ራሳቸውን ማግለላቸው ይታወቃል። አብዛኛው ፓርቲዎች አብረውት እየሰሩ እንደሆኑ የሚገልጸው ኮሚሽኑ በበኩሉ የሚቀርብበትን ክስ በማጣጣል ራሳቸውን ያገለሉ ፓርቲዎችን ወደ ሂደቱ ለማስገባት የሚያደርገውን ተደጋጋሚ ጥረት ስለመቀጠሉ ይገልጻል። ብሔራዊ የደህንነት ምክር ቤት ከትናንት በስቲያ ረቡዕ ሚያዝያ 17 ቀን ባወጣው መግለጫ የእስካሁኑን የአገራዊ ምክክር ኮሚሽን ጉዞ አድንቆ በጉጉት የሚጠበቀው አካታች አገራዊ ምክክር ጉባኤ በአጭር ጊዜ ውስጥ እንደሚካሄድ ተስፋ ይደረጋል ብሏል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከሰሜን ኢትዮጵያ ጦርነት ጋር ተያይዞ ከ2013 ዓ ም ጀምሮ በእስር ላይ ናቸው የተባሉ የትግራይ ተወላጅ የመከላከያ ሰራዊት አባላት በፕሪቶሪያው የሰላም ስምምነት መሠረት እንዲፈቱ ቤተሰቦቻቸው ጥሪ አቅርበዋል። ለደህንነታቸው በመስጋት ማንነታቸው እንዳንጠቅስ የጠየቁን አስተያየት ሰጪዎች የመከላከያ ሰራዊት አባላት የሆኑት ቤተሰቦቻቸው ከሦስት ዓመት በላይ ለሆነ ጊዜ በልዩ ማረሚያ ቤቶች ታስረው እንደሚገኙም አክለዋል። ሁማን ራይትስ ፈርስት የተባለ የኢትዮጵያ የመብት ተሟጋች በበኩሉ የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ በ16 ማረሚያ ቤቶች 154 የትግራይ ተወላጅ የመከላከያ ሰራዊት አባላት ታስረው እንደሚገኙ በምርመራ ማረጋገጡን ለአሜሪካ ድምፅ አስታውቀዋል። የቪኦኤ ዘጋቢዎች ያጠናቀሩትን ዘገባ አስመሟየኑ ያስደምጠናል። ለደህንነታቸው በመስጋት ማንነታቸው እንዳንጠቅስና ድምፃቸውንም ለአየር እንዳናበቃ የጠየቁን አንዲት አስተያየት ሰጪ የሰሜን ኢትዮጵያ ጦርነት እንደተቀሰቀሰ የመከላከያ ሰራዊት አባል የሆኑት ባለቤታቸው በህዳር ወር 2013 ዓ ም በወለጋ ዞኖች አካባቢ ከሥራ ገበታቸው ላይ ተይዘው መታሰራቸውን አስታውሰዋል። ባለቤታቸው ከታሰሩ ሦስት ዓመታት ከሰባት ወራት ማስቆጠራቸውን የገለጹት ግለሰቧ በቆይታቸው በተለያዩ ስድስት እስር ቤቶች መታሰራቸውን ተናግረዋል። አሁን ደግሞ በአዲስ አበባ በሚገኝ አንድ ማረቢያ ቤት ውስጥ ታስረው እንደሚገኙም ጠቁመዋል። ማንነታቸው እንዳይጠቀስ ድምፃቸውም እንዳይተላለፍ ጠይቀው ቅሬታቸውን የተናገሩ ሌላው አስተያየት ሰጭም የቅርብ ጓደኛቸው የሆነ የትግራይ ተወላጅ የመከላከያ ሰራዊት አባል በ2013 ዓ ም በሐዋሳ ከተማ አቅራቢያ ቶጋ ከሚባል ቦታ ከሥራ ገበታው ላይ ተወስዶ መታሰሩ እና በቆይታ ደግሞ ወንጀል ሰርታል ተብሎ እንደተፈረደበት አስረድተዋል። ቅጣቱ በወታደራዊ ፍርድ ቤት ከተወሰነበት ጊዜ አንስቶም በሐዋሳ ማረሚያ ቤት እንደሚገኝ ተናግረዋል። ሂዩማን ራይትስ ፈርስት የተባለው ኢትዮጵያዊ የመብት ተሟጋጅ ተቋምም የትግራይ ተወላጆች የሆኑ የመከላከያ ሰራዊት አባላት አሁንም በልዩ ልዩ እስር ቤቶች ውስጥ እንደሚገኙ አስታውቋል አቶ መብርሄ ብርሃነ የመብት ተሟጋጁ ተቋም ምክትል ዳይሬክተር ናቸው በአጠቃላይ ወደ አስራ ስድስት የሚሆኑ ማረሚያ ቤቶች ውስጥ እንዳሉ በምርመራችን ማረጋገጥ ችለናል ከእነዚህ ውስጥ በዋናነት በቁጥር በዛ ብለው የሚገኙባቸው አንደኛ ሐዋሳ በቁጥር ሰባ ሁለተኛ ቃሊቲ ሀያ ዘጠኝ እና ሶስተኛው እንጅባራ አማራ ክልል አስራ ሶስት ሌሎቹ ከዛ በታች ያሉት ግን ቁጥራቸው ከአስር በታች ሰባትም ሶስትም አራትም ሁለትም አንድም ያሉበት ሁኔታ ነው ያለው ቁጥራቸው በአጠቃላይ አንድ መቶ ሀምሳ አራት እንደሆኑ ነው ባደረግነው ምርመራ ማረጋገጥ የቻልነው ማለት ነው። በቁጥር ደረጃ ያለው በስር ላይ ይገኛሉ ከተባሉ አንድ መቶ ሀምሳ አራት የትግራይ ተወላጆች መካከል ሰላሳ ሰባት የሚደርሱት ከፍተኛ የጸጥታ ስጋት ባለባቸው ስምንት የአማራ ክልል ከተሞች መታሰራቸውን ተቋሙ ገልጸው በክልሉ በተስፋፋው ትጥቃዊ ግጭት ምክንያት ታሳሪዎቹ በከፍተኛ የደህንነት ስጋት ውስጥ ይገኛሉም ብሏል። አቶ መብሪ ብርሃነ አሁንም ድረስ በስር ላይ እንደሚገኙ በተገለጹት የትግራይ ተወላጆች የመከላከያ ሰራዊት አባላት ላይ ህጋዊ የዳኝነት አሰራርን ያልተከተለ ነው ባሉት መንገድ በወታደራዊ ፍርድ ቤቶች እስከ እድሜ ልክ የደረሰ ቅጣት እንደተፈረደባቸውም ተናግረዋል። ፍትሃዊ የፍርድ ሂደት የሚባለውን ሁኔታ አያሟላም። ለምድረው አያሟላው አንደኛ ክስ ሲቀርብባቸው በሚፈልጉት የህግ ባለሙያ የመወከል መብት አላቸው። ሁለተኛ ደግሞ ተገቢውን ጊዜ የተሰጥቷቸው ራሳቸውን እንኳን መከላከል የሚችሉ ባልተደረገበት ሁኔታ ዛሬ ክስ ተነቦ ዛሬ ምስክር ተሰምቶ በነጋታው መከላከያ አቅርቦ ተብለው በሶስተኛ ቀን እስከ ሃያና ከዛ በላይ ፍርድ የተሰጠበት ሁኔታ ነው ያለው እና በአጠቃላይ የክስ ሂደቱ እኛ ከተለያዩ ከተፈቱ በእስሩም ላይ ካሉት እንዳረጋገጥነው እና ከክስ ዝርዝሩ ራሱ መረዳት እንደሚቻለው ይሄ እዚህ ግባ የሚባልና ወንጀል ሰርቷል ለማለት የሚያስችል ሳይሆን በአጠቃላይ በማንነታቸው ኢላማ እንደተደረጉ ነው በእኛ በኩል መደምደም የሚቻል ነው ማለት ነው። ባለቤታቸው ከሶስት ዓመታት በላይ ለሆነ ጊዜ መታሰራቸውን የገለጹልን የመጀመሪያው አስተያየት ሰጪ በዚህ ምክንያት ልጆቻቸውን ያለአባት እያሳደጉ እንደሚገኙ ጠቅሰው ለሀገር ብዙ ሰርተዋል ያሏቸው ባለቤታቸው እንዲፈቱ መንግስትን ጠይቀዋል። ሌላኛው አስተያየት ሰጪም እንዲሁ በወታደራዊ ፍርድ ቤት የአመታት ቅጣት ተወስኖበታል ያሉት ያሉት ጓደኛቸውና አብረቸው የሚገኙ ሌሎችም ታሳሪዎች በሰላም ስምነቱ መሰረት እንዲለቀቁ ጠይቀዋል። አቶ መብሬ ብርሃንም በተመሳሳይ ይህንኑ ጥሪ አቅርበዋል። መነሻው ፖለቲካዊ ስለሆነ በዚህ ሂደት ስደኞች ክሳቸው ተቋርጦ ኢትዮጵያ ባላት የሕግ ማዕቀፍ በሚፈቅደው አሰራር በተለይም የፍትህ ሚኒስቴር፣ የመከላከያ ሚኒስቴር፣ የትግራይ ጊዜያዊ አስተዳደር፣ የጠቅላይ ሚኒስቴር ጽፈት ቤት እና ሌሎች አካላት ተሳትፈው የፕሪቶሪያ ስምምነት ለማጽናት በሚል የትግራይ ጊዜያዊ አስተዳደረም ከዚህ ከሁለት ሳምንት ሶስት ሳምንት በፊት የመከላከያ ሰራዊት አባላት የነበሩት ወደ ሁለት መቶ አስራ ሁለት ፈቶ እንደለቀቀ የምናውቀው ጉዳይ ነው። ስለሆነም እነዚህ ምንም አይነት እዚህ ግባ የሚባል ወንጀል ያልሰሩትን በአጭር ጊዜ ውስጥ ከማረሚያ ቤቶች ተለቀው ወደ ቤተሰቦቻቸው እንዲቀላቀሉ በአጭር ጊዜ ውስጥ መፍትሄ እንዲሰጣቸው ነው በኛ በኩል የምናመለክተው። ስለዚሁ ጉዳይ ከፍትህ ሚኒስቴርና ከመንግስት ኮሚኒኬሽን አገልግሎት ኃላፊዎች ስልክ በመደወል አስተያየት ለማግኘት ያደረግነው ጥረት አልተሳካም። በቪኦኤ ዘጋቢዎች ተጠናቀረው ዘገባ። አስማማው አየነው፣ ዋሽንግተን ዲሲ። አስማማው አየነውን ለቀደመው ዘገባ እናመሰግናለን። በማዳመጥ ላይ የምትገኙት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅን ስርጭት ነው። ቡርኪና ፋሶ ቪኦኤ እና ቢቢሲን ጨምሮ በዓለም አቀፍ የዜና አውታሮች ላይ እገዳ ጥላለች። ይህን የተመለከተውን ጉዳይ ደግሞ እንግዲህ ወልዴ እንደሚከተለው አቀናብሮታል። የኮሚኒኬሽን ከፍተኛ ምክር ቤት የተሰኘው አካል ሁለቱ ዓለም አቀፍ የራዲዮ ጣቢያዎች ለሁለት ሳምንታት ፕሮግራሞቻቸውን እንዳያሰራጩ ትናንት ሐሙስ ትዕዛዝ አስተላልፈዋል። የቪኦኤ የቢቢሲ እና የሂውማን ራይትስ ዎች ድህረ ገጾችም በቡርኪና ፋሶ ተደራሽ እንዳይሆኑ ተደርገዋል። ቡርኪና ፋሶን በተመለከተ የቀረበው ዘገባ ትክክለኛ እንደሆነ እንደሚያምንና በዛች አገር ያለውን ሁኔታ በተመለከተ ዘገባዎቹን በምልዓትና በትክክለኛ መንገድ መሥራቱን እንደሚቀጥል ቪኦኤ አስታውቋል። ሂውማን ራይትስ ዋች የቡርኪና ፋሶ ሰራዊት በሲቪሎች ላይ በደል ይፈጽማል በሚል ያወጣውን ሪፖርት ተንተርሶ ቪኦኤ ባቀረበው ዘገባ የቡርኪና ፋሶ ባለሥልጣናትን ምላሽ ለማካተት ሞክሮ እንዳልተሳካለት ታውቋል። በወታደራዊ አገዛዝ ሥር ያለችው ቡርኪና ፋሶ ፍራንስ 24ን ጨምሮ አምስት የሚሆኑ የፈረንሳይ ዜና ማሰራጫዎችን እና ጋዜጦችን ባለፉት ጥቂት ወራት ውስጥ አግዳለች። ይህ በእንዲህ እንዳለ የአሜሪካ ድምፅ በበኩሉ ዛሬ ባወጣው መግለጫ የቡርኪና ፋሶ መንግሥት በትላንትናው እለት የጣቢያውን ፕሮግራሞችና በኢንተርኔት የሚያቀርባቸውን ሌሎች የሚዲያ ውጤቶች ለሁለት ሳምንት ማገዱን አውግዟል። ጣቢያው በተጨማሪም የኮሚኒኬሽን ከፍተኛ ምክር ቤት የተሰኘው አካል የአገሪቱ ሰራዊት በሲቪሎች ላይ ይፈጽማል ከሚባለው የሰብአዊ መብት ጥሰት ጋር የተገናኙ ዘገባዎችን ቪኦኤ እንዳይሰራ ማገዱን አውግዟል። ይፈጸማሉ ከሚባሉት የመብት ጥሰቶች ጋር በተያያዘ የወጡ ሪፖርቶች የአፍሪካ ሕብረትም ሆነ የተባበሩት መንግስታት ገለልተኛ ምርመራ እንዲደረግ እንዲረዱ ጥሪ እንዲቀርብ ማገዛቸውን የቪኦኤ መግለጫ አመልክተዋል። ቡርኪና ፋሶን በተመለከተ የቀረበው ዘገባ ትክክለኛ እንደሆነ ቪኦኤ ያምናል። በዛች አገር ያሉትን ክስቶች በተመለከተ ዘገባዎችን በምልአትና በትክክለኛ መንገድ መስራቱን ይቀጥላል፣ ሲሉ የቪኦኤ ተጠባባቂ ዲሬክተር ጃን ሊፕማን መናገራቸውን መግለጫው ጠቅሷል። ቪኦኤ ትክክለኛ፣ የማያዳላና ሁሉን የሚያካትት የጋዜጠኝነት አሰራር መርሆዎችን በሚገባ እየተከተለ የሚሠራ በመሆኑ የቡርኪና ፋሶ መንግሥት አሳሳቢ የሆነውን ውሳኔ እንደገና እንዲያጤነው እንጠይቃለን ሲሉ አክለዋል ሊፕማን። ዓለም የፕሬስ ቀንን ልክ የዛሬ ሳምንት ለማክበር በሚዘጋጅበት ወቅት መረጃን በነጻነት እንዳይንሸራሸር የሚገድብ እርምጃ መወሰዱ ነጻ ፕሬስ ስፍራ አለው የሚለውን የቪኦኤ መሪ ቃል እውነተኛነት የሚያሳይ ተጨማሪ ምሳሌ ነው ብለዋል ሊፕማን። ለትርፍ ያልተቋቋመው ድንበር የለሹው የጋዜጠኞች ቡድን ሪፖርተርስ ዊዛት ቦርደርስ እንደሚለው እስከ ቅርብ ጊዜ ድረስ ቡርኪና ፋሶ የፕሬስ ነጻነትን በተመለከተ በአፍሪካ ካሉ ተስፋ ከሚጣልባቸው አገሮች አንዷ ነበረች። ነገር ግን ከሁለት ዓመታት በፊት በእንዳረፓን አቆጣጠር በጥርና በመስከረም 2022 በተከታታይ የተፈጸሙትን መፈንቅለ መንግስታት ተከትሎ የተከሰቱት ሁከቶችና የፖለቲካ አለመረጋጋት በመረጃ ተደራሽነት ላይ አሉታዊ ተጽዕኖ አድርገዋል። በነጻ ፕሬስ የደረጃ ዝርዝርም ቡርኪና ፋሶ ከ180 ሀገራት 58ኛ ደረጃ ላይ ትገኛለች። ለአሜሪካ ድምፅ እንግዲ ወልዴ ዋሽንግተን ዲሲ። እንግዲ ወልዴን ለቀደመው ዘገባ አመሰግናለሁ። በማዳመጥ ላይ በመከታተል ላይ የምትገኙት ከአሜሪካ ድምፅ በቀጥታ የሚተላለፈውን የዓርብ ምሽት ስርጭታችንን ነው። ቀጣዩ ዘገባ ደግሞ እኛ ወዳለንበቱ ዩናይትድ ስቴትስ መዲና ዋሽንግተን ዲሲ መልሰናል። በየአመቱ በሚያዚያ ወር የዩናይትድ ስቴትስ ፕሬዚደንትና ዋይት ሀውስ ተገኝተው የሚዘግቡ ጋዜጠኞች ቀልድና ተረብ ይቀያየራሉ። በደማቅ ሁኔታ የሚዘጋጀው የዋይት ሀውስ ዘጋቢዎች የራት ግብዣ ፕሬዚደንቱ ለአድማጮች የሚያደርጉትን ንግግር እንዴት እንደሚቀያየሩ ለመተንተን ጥሩ ጊዜ ነው ተብሏል። በምርጫ ዘመቻ መካከል የሚደረገው የዚህ ዓመቱ የራት ግብዣ ምን ሊመስል ይችላል ስትል የአሜሪካ ድምፅዋ ከፍተኛ ዘጋቢ ካሮሊን ፓርሲ ያደረሰችንን ዘገባ ስመኝ ሸቆየ እንደሚከተለው አቀናብረዋለች። ዕለቱ ክብር ሽብረቃና ድምቀት ከአዘቦቱ ፖሊሲና ፖለቲካ ጋር የሚገናኙበት ነው። ለጋዜጠኞች የሚዘጋጀው እራት ቁልፍ ታዳሚዎች ጋዜጠኞች ይሁኑ እንጂ የምሽቱ ዋና ተዋናዮች ግን ፕሬዚዳንቱና ዕለቱን ለማድመቅ የሚጋበዘው ኮሜዲያን ናቸው። አንዳንዴም ፕሬዚዳንቱ ራሳቸው ኮሜዲያን የሚሆኑበት ጊዜም አለ። የምክር ቤቱ አባላት ራስ ላይ በመውጣት እወቅሳለሁ። ይሄ ምን ያነጫንጫል? ብዙ ነገሮች ጭንቅላታቸው ላይ ይወጡ የለም እንዴ? በሚያዚያ ወር በሚካሄደው በዚህ የራት ግብዣ ለዋይት ሀውስ ዘጋቢዎችና ሌሎች እንግዶቻቸው አንድ መስመር ምላሽ የሚሰጡት የሀገሪቱ ፕሬዝዳንት ይተረባሉ። በዕለቱ ከሚጋበዙ እንግዶች መካከል የሆሊውድ ኮከብ ታዋንያንና ሌሎች ታዋቂ ሰዎች ይገኙበታል። ያም ሆነ ይህ እኔ በህገ መንግስቱ የመጀመሪያ አንቀጽ አምናለሁ የምወደው ግን ጥሩ ጓደኛ የሆነው ጂሚ ማዲሰን ስለ ጻፉ አይደለም። በራት ግብዣው ላይ ለረጅም ጊዜ የመታደም እድል ያገኙ እንግዶች የአሜሪካ ፕሬዝዳንታዊ ምርጫ በሚካሄድበት በዚህ ዓመት ፕሬዝዳንቱ ተቀናቃኛቸውን ይጠቅሳሉ ብለው ይጠብቃሉ። ማርታ ጆይንት ኩማር የፖለቲካ ሳይንስ ባለሙያ እና ጸሐፊ ናቸው። በፕሬዝዳንትነት ዘመናቸው ከሚያነሷቸው ማዕከላዊ ጭብጦች መካከል አንዱ የዴሞክራሲ አስፈላጊነትና በዚህ ወቅት ለአደጋ ተጋልጦ የሚገኝበት ሁኔታ ነው። ይህ የራት ግብዣ እያንዳንዱ ፕሬዝዳንት የሚተገብረው የአሜሪካ ባህል ነው። ነገር ግን እንደ አውሮፓያን አቆጣጠር በ1981 ፕሬዝዳንት ሮናልድ ሬጋን ከግድያ ሙከራ እያገገሙ የነበሩበት ወቅት ስለነበር ራቱን ሳይታደሙ ቀርተዋል። ከዚያን ጊዜ ጀምሮ ግን በስልጣን ላይ በነበሩበት ወቅት ግብዣው ላይ ተገኝተው ከማያውቁት ዶናልድ ትራምፕ በስተቀር ሁሉም ፕሬዚዳንቶች በግብዣው ላይ ይታደማሉ። እኔ እንደማስበው ይህ እሳቸው ማድረግ የሚፈልጉት ነገር አይደለም። በተለይ ደግሞ እንደ አውሮፓውያን አቆጣጠር በ2021 ዓ ም በወቅቱ ነጋዴ የነበሩት ትራምፕ ከፕሬዚዳንት ባራክ ኦባማ እና ከኮሜዲያን ሴት ማየርስ ከፍተኛ ትችት ከደረሰባቸው በኋላ ዶናልድ ትራምፕ ሪፐብሊካን ፓርቲን ወክለው እንደሚወዳደሩ እየተናገሩ ነው። ይህ አስገራሚ ነው። ምክንያቱም እንደ ቀልድ ይወዳደራሉ ብዬ ነበረ የገመትኩት። እንደ ዶናልድ ይህንን የልደት ምስክር ወረቀት ጉዳይ ማጠቃለል የሚፈልግ ያለ አይመስለኝም። ምክንያቱም ወደ ሌሎች አስፈላጊ ጉዳዮች ላይ ለማተኮር ይችላሉ። ለምሳሌ በጨረቃ ላይ ያረፍነው የእውነት ነው ወይ ስናስመስል ነው? ብዙ ሰዎች ይህ አይነቱ ስላቅ ዶናልድ ትራምፕ ለፕሬዚዳንትነት የመወዳደር ሀሳባቸውን ያጠነከረው ነው ይላሉ። ትራምፕ ባይቀበሉትም፣ አብዛኞቹ ፕሬዚዳንቶች በመገናኛ ብዙሃን ቢሳለቁም፣ አጋጣሚውን ሚዲያውን ለማወደስም ይጠቀሙበታል። ለምሳሌ ፕሬዚዳንት ጆ ባይደን ባለፈው አመት በተደረገው የራት ግብዣ ላይ ይህም ብለው ነበር። ነጻ ፕሬስ የነጻ ማህበረሰብ ምሰሶ ነው እንጂ ጠላት አይደለም። በተለይ ደግሞ ከሁለት ዓመት በፊት ኮሜዲያኑ ትሬቨር ኖሃ እንዳመለከተው ጋዜጠኞች በፕሬዝዳንታቸው ላይ ቀልድ በመናገራቸው በሚታሰሩበት አለም understand how ይሄ እንዴት ድንቅ ነገር እንደሆነ ተረድታችሁታል። ዛሬ እዚህ ቆሜ በዩናይትድ ስቴትስ ፕሬዚደንት ላይ ቀለድኩ እና ምንም አይደርስብኝም፣ ምንም አይደርስብኝም አይደል? የዲሞክራሲና የነጻ ፕሬስ ጥቅም ነገ ቅዳሜ ምሽትም በድጋሚ በዋሽንግተን ይታያል። በካሮሊን ፐረሱቲ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምፅ የሚተላለፉ መሰናዶችን ነው እየተከታተላችሁ የምትገኙት፣ አድማጮቻችንና ተመልካቾቻችን። ቀጣዩም ዘገባ በዚህ በዩናይትድ ስቴትስ ያቆየናል። የአሜሪካው ፕሬዚደንት ጆ ባይደን የስነተዋልዶን መብት የምርጫ ዘመቻቸው ዋና አጀንዳ በማድረግ ላይ ናቸው። ተቀናቃኛቸው የቀድሞ ፕሬዚደንት ዶናልድ ትራምፕ በየክፍላ ግዛቶቹ ያለውን የማስወረድ ወይንም ጽንስ የማቋረጥ መብቶች እንዲገደቡ በማድረግ ላይ ናቸው ሲሉም ይከሳሉ። በዚሁ ፕሬዝደንታዊ ምርጫ ዘመቻ ከሪፐብሊካን ፓርቲው አቋም በተለየ በጉዳዩ ላይ ትራምፕ መካከለኛውና ለስለስ ያለውን መንገድ በመከተል ናቸው። ስካት ስተርስ የላከውን ዘገባ እንግዲ ወልዴ እንደሚከተለው አቀናብሮታል። ስድስት ሳምንት የሞላውን ጽንስ ማስወረድ የሚከለክለው ሕግ በሚቀጥለው ሳምንት ተግባራዊ በሚደረግባት ፍሎሪዳ ጆ ባይደን የሥነ ተዋልዶ መብትን በመደገፍ የምርጫ ዘመቻ አድርገዋል። It's criminalizing reproductive health care for before women even know whether they're pregnant. I mean, this is bizarre. ሴቶች መጸነሳቸውን እንኳን ሳያውቁ የስነ ተዋልዶ የጤና እንክብካቤን በወንጀል የሚያስጠይቅ ጉዳይ እንደማድረግ ነው። ይህ እንግዳ የሆነ ነገር ነው። የማያሚ ዩኒቨርሲቲው ካሮሊን ማላ ኮርቢን እንደሚሉት የፍሎሪዳው የፅንስ ማቋረጥ ህግ በመላ ሀገሪቱ ካሉ ተመሳሳይ ህጎች ሁሉ ጠንከር ያለ ነው። በግዛቲቱ ለሚገኙ የሪፐብሊካን ፓርቲ መሪዎችም ትልቅ ድል ነው። For those of people whose religion teaches that life begins at conception and therefore pregnancy is the morally. <laughs> ትራምፕ የፍሎሪዳው ሕግ ከልክ በላይ መብት የገደበ እንደሆነ አስታውቀው፣ ግን ደግሞ የፌዴራሉን የውርጃ መብት ያስቆሙ እርሳቸው እንደሆኑ ውርጃ እንዲከለከል የሚሹ መራጮችን ያስታውሳሉ። በጠቅላይ ፍርድ ቤት በሾሟቸው ዳኞች አማካይነት የሮውና ዌር የተሰኘውንና ውርጃ እንዲፈቅድ የሚያዘውን ሕግ እንደ ሻሩም ይናገራሉ። የባይደን የምርጫ ቡድን ይህንን እንደ ጥሩ አጋጣሚ ይቆጥረዋል። The court ruled that there was a fundamental constitutional right to privacy. But two years ago, ለአምሳ ዓመታት ፍርድ ቤቱ የግል ጉዳይን ወይም ምስጢርን የመጠበቅ መብት ህገ መንግሥታዊና መሠረታዊ መብት እንደሆነ ሲወስን ቆይቷል። ከሁለት ዓመታት በፊት ግን ይህ መብት ተሽሯል። ግልጽ ለማድረግ ለዚህ ኃላፊነቱን የሚወስደው አንድ ግለሰብ ነው፣ ዶናልድ ትራምፕ። ይህን ማድረጋቸውን በኩራት የሚናገሩት ጉዳይ ነው። ትራምፕ ያንን ሕግ ጠቅላይ ፍርድ ቤቱ ውድቅ እንዲያደርግ ማስቻላቸውን በድጋሚ በዚህ ወር በሶሻል ሚዲያቸው በለቀቁት ቪዲዮ ተናግረዋል። የሮና ዌድ የአምሳ ዓመታት ሙግት ከፌዴራል እጅ ወጥቶ በየግዛቱ የሚገኙ ሕዝቦች ድምፅ የሚሰጡበት ጉዳይ ሆኗል። ትክክለኛው ውሳኔ ላይ መድረስ የየግዛቶቹ ፈንታ ነው። ችግሩ የሚመጣው ግን ፍሎሪዳ እንደሆነ ሁሉ ግዛቶች ከትረምፕ በተቃራኒ ሲወስኑ ነው። በአሪዞና በ1860ዎቹ የነበረንና ሁሉንም አይነት ውርጃ የሚከለክል ሕግ ተፈጻሚ እንዲሆን ተደርጓል። ለፍሎሪዳም ሆነ ለአሪዞና ድምፅ ሰጪዎች ጉዳዩ በመጪው ምርጫ ድምፅ መስጫ ወረቀት ላይ ይቀርብላቸዋል። በካንሳስና በኦሃዮ ላለፉት ሁለት ዓመታት በተደረጉ ተመሳሳይ ሙከራዎች የሪፐብሊካኑ ወገን አልተሳካለትም። ትረምፕም የውርጃን ጉዳይ አጥብቆ መያዝ በምርጫው ችግር እንደሚሆን ለደጋፊዎቻቸው ያስታውሳሉ። እንደ ሮላንድ ሬገን ሁሉ እኔም በመድፈር ወይም በቤተሰብ ማልፅን ሲፈጠር ወይም የእናትየዋ ሕይወት አደጋ ላይ የሚወድቅ ከሆነ ውርጃ እንዲፈቀድ ደግፋለሁ። በዚህ ጉዳይ ላይ ሕሊናችን የሚነግረንን መከተል አለብን ግን ደግሞ በማሽቆልቆል ላይ ያለውን አገራችንን ለማዳንና ባህላችንን መልሰን ለማጽናት ምርጫዎችን ማሸነፍ አለብን። ባይደንም አጋጣሚውን በመጠቀም ላይ ናቸው። ዶናልድ ትራምፕ ለፈጠሩት ቀውስና የጭካኔ ድርጊት ድምፅ ሰጪዎች ተጠያቂ ያደርጉኛል ብለው ሰግተዋል። ትራምፕን ተጠያቂ ማድረጋችን ነው። ተጠያቂ እናደርጋችኋለን። ተጠያቂ መደረግም አለባቸው። ውርጃ ከሚከለከልባቸው ግዛቶች ወደሚፈቀድባቸው ግዛቶች በመሄድ ማከናወን ለሚሹ ዜጎች የህክምና ሰነዳቸው በምስጢር እንዲጠበቅ የባይደን አስተዳደር በዚህ ሳምንት ጠንካራ አቋሙን አስታውቋል። ይህም ውርጃ በሚከለከልባቸው ግዛቶች ያሉና ወደ ሌላ ግዛት ሄደው የፈጸሙ ሴቶች ላይ ክስ እንዳይመሰረት ለማድረግ ነው። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው። አድማጮቻችን፣ የመጀመሪያውን ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው መሰናዶ ኢትዮጵያውያን በታሪካዊው ፒያሳ ውድመት ጥልቅ ሐዘን ላይ ናቸው ይለናል። የኢትዮጵያ ባለስልጣናት የአዲስ አበባ ከተማ ለማልማት በያዙት እቅድ መሠረት በታሪካዊዋ ፒያሳ የተካሄደው ፈረሳ ነዋሪዎቹን ለከፍተኛ ዘንድ አድርጓል። ተቺዎችም መንግሥት የአዲስ አበባ ኮሪደር ልማት ብሎ የጀመረው የከተማ እድሳት እቅድ ህንፃዎችን ከመውደም ባለፈ ማኅበራዊ ትስስርን ያፈራረሰ ነው ይላሉ። በዚህ ዙሪያ አዣንስ ፍራንስ ፕሬስ ያደረሰንን ዘገባ ስመኝሽ ሸቆየ ያነጋግረቻቸውን ነዋሪዎች ድምፅ አካታ ታቀርበዋለች ለወጣቷ ሰሚራ ፒያሳ የኢትዮጵያ ርዕሰ መዲና አዲስ አበባ እምብርትና የዘመናዊነት አውራ ብቻ አይደለችም፤ እትብቷ የተቀበረበት ታሪካዊ የትውልድ ቦታዋም ናት። ሰሞኑን የከተማው አስተዳደር በሚያካሂደው የኮሪደር ልማት አብዛኛው የፒያሳ አካባቢ በመፍረሱ ሰሚራ በከፍተኛ ሐዘን ውስጥ ትገኛለች። ታሪካችንና ማንነታችንን የጠፋው ትላለች በጥልቅ ማዘኗን ስትገልጽ የኢትዮጵያ ባለስልጣናት ከተማዋን ለማዘመን በያዙት እቅድ መሰረት ባለፉት ሳምንታት አፈር ገፊ ቡልዶዘር መኪናዎች በፒያሳ ስፍር ቁጥር የሌላቸውን ህንፃዎች አፍርሰዋል። አንዳንዶቹ ደግሞ ከመቶ ዓመት በላይ ዕድሜ ያስቆጠሩ ናቸው። በአንድ ወቅት ደማቅ የነበሩ አካባቢዎች አሁን ወደ አዋራማ የቆሻሻ ክምር ተለውጠዋል። የአካባቢው ነዋሪዎችም ያለ በቂ ማስጠንቀቂያ ቤታቸውንና የንግድ ስፍራቸውን ለቀው እንዲወጡ ተደርገዋል። በኢትዮጵያ የመጀመሪያው የባቅላባ መጋገሪያ ከነበረው ኬክ ቤት እስከ ወርቅ መሸጫ ሱቆችና በጣም ብዙ ሰዎች ይሰበሰቡባቸው እስከ ነበሩ ኬክ ቤቶች፣ በርካታ ታሪካዊና ተወዳጅ ቦታዎች ሙሉ ለሙሉ ጠፍተዋል። በፒያሳ ተወልዶ አድጎ እዚያው በንግድ ሥራ ይተዳደር የነበረው ዮናታን ኃይሉ ከሲኒማምፔር አንስቶ ፒያሳን ወደ ታች መመልከት ይረብሻል ሲል ስሜቱን ለአሜሪካ ድምፅ አጋርቷል። በጣም በጣም በጣም ነው የሚረብሸው። በጣም ያደግሽበት የተወለድሽበት አካባቢ እንደ ጦር ሜዳ ጦር ሜዳ እንኳን እንደው የምታያቸው አካባቢ ውስም ቦታዎች ላይ ትያለች። ከአንቴር ጋር ቆመሽ ብረታች ብታይ በጣም ነው ልብ የሚያደርገው። በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በጣም በጣም በሚያፈዝ ሁኔታ ማለት በጣም ነው የሚረብሸው። ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም ሰላሳ ዘጠኝ ዓመታትን በፒያሳ ኖሮ አሁን ደግሞ ልጆቹን በዚያው እያሳደገ ነበር። ከልጅነት እስከ እውቀት የኖረበት ፒያሳ ግን እንደሚፈርስ በተነገረው ሁለት ሳምንት ባልሞላ ጊዜ ውስጥ ታሪክ ሆኗል ይላል። እዛ አካባቢ ተወሎ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት ትዬ ቴነሽ ምን ይሰማቸዋል? ልብሳቸውን የማረው እናትና አባቴ በሕይወት የለውም። ቢኖር አቶ ማረጋ ምን ይሰማውታል ተብለው ተጠይቆ ታ ተሰብስቡ ማህበራዊታቹ ምንድን ነው? ይህ አማራጮች አሉ ተብሎ በፍላጎት ቢሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወልድ ሲቲዎች እኮ ተከብሮ ይኖራሉ። አለት አይ ነው። አሁን የሰው ልጅ ያደጉበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው መሰረት መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለውስ ማህበራዊ መስተጋብር ክፉ ጎረቤት ናፍቃል እኮ በአንድ ውድም በግድ ቆጠና ወረዳ ብትሄጂ ክርክር ነው። በስነ ስርዓት የሚያናገር ይችላል ለምትችል ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር እያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው። የሰላሳ ዓመቷ የመንግስት ሰራተኛ ሰሚራ ደግሞ እጅግ የምንወዳቸው የነበሩ ብዙ ታሪኮቻችን ወድመዋል ትላለች። አዣንስ ፍራንስ ፕሬስ እንዳናገራቸው በርካታ የፒያሳ ነዋሪዎች እርሷም ሊደርስባት የሚችለውን አጸፋ በመፍራት ትክክለኛ ስሟ እንዲጠቀስ አትፈልግም። የአካባቢው ባለሥልጣናት ሰሚራ ተወልደ ያደገችበት ቤት እንደሚፈርስ ለቤተሰቦቿ ያሳወቁት የሚፈርስበትን ትክክለኛውን ቀን ሳይነግሩን ነው ትላለች። የአንድ ህጻን ልጅ እናት የሆነችውና በችኮላ በተፈጸመው እርምጃ በጠፉና በተጎዱ የቤተሰቦቿ ትዝታዎች ሐዘን ውስጥ የምትገኘው ሰሚራ በሳምንቱ ውሃና መብራት አቋረጡብን፣ ከዚያ በአንድ ቀን ከግማሽ ቤቱን እንድንለቅ ማስጠንቀቂያ ሰጡን ስትልም ሂደቱን ታስረዳለች። ሌላው የፒያሳ ነዋሪ ሳሚም ተመሳሳይ ታሪክ ይናገራል። የአባቱ ንብረት የሆነውን የሳሚን የማተሚያ ቤት ንግድና ሌሎች ሱቆችን የያዘው ህንፃ ሲፈርስ የነበረውን ሁኔታ ሲያስታውስ ሁሉም ነገር በብርሃን ፍጥነት ወደ አለመኖር ተለወጠ፣ ይላል ሳሚ። የራሴ ሱቅ ነበረኝ፣ አሁን ግን ምንም የለኝም የሚለው የአርባ ዓመቱ አመቱ ጎልማሳ አሮጌ ሊሆን ይችላል፣ ቆሻሻ ግን አይደለም። ለእኛ ቅርሳችን ነው ሲል ሐዘኑን ይገልጻል። ተቺዎችም መንግሥት የአዲስ አበባ ኮሪደር ልማት ብሎ የጀመረው የከተማ አድሳትና የማስዋብ እቅድ ነባር ሕንፃዎችን ከማውደም ባለፈ ከልዩ ልዩ የማህበረሰብ ክፍል የተውጣጡ ሰዎች በፒያሳ የገነቡትን ማህበራዊ ትስስርም ያፈራረሰ ነው ይላሉ። አቶ ኤርሚያስ ተሰማ የሥነ ህንፃና የከተማ ልማት ባለሙያ ናቸው። ረጅም ዕድሜ ባስቆጠሩ መንደሮች ውስጥ ያለው ማህበራዊ ህይወት በጣም ጠንካራ ነው። እርስ በርስ ተሳስሮ ነው ሰው የሚኖረው። ስለዚህ ለምሳሌ አንድ በእድሜ የገፉ አዛውንት ቢኖሩም በጎረቤቶቻቸው መደበኛ ያልሆነ ጥበቃ ይደረግላቸዋል፣ እንክብካቤ ይደረግላቸዋል። አንድ ነገር ቢሆነ ሮጦ የሚደርስላቸው ጎረቤት ይኖራቸዋል። ከዛ በተጨማሪ በእድርና በመሳሰሉት ማህበራዊ ትስስር ውስጥ የተሳሰሩ ናቸው። አንዳንድ አሉ፣ ለምሳሌ ከሰው ቤት የሰው ቤት እየሄዱ አንዳንድ ተባራሪ ስራ እየሰሩ ከዚህ ማህበራዊ ትስስር ጋር ጥገኛ ሆኖ የሚኖሩ ሰዎች አሉ። እና በቂ መሰረተ ልማት የሌለውን ማህበረሰብ እንደ መሰረተ ልማት ሆኖ ያገለገለው ይሄ የነበረው ማህበራዊ ትስስር ነው። እና ይሄ ማህበራዊ ትስስር ሳይነካ ለማስቀጠል ምንድን ነው የሚደረገው? አካባቢውን በሚታደስበት ጊዜ አንደኛ ሙሉ በሙሉ በአንድ ያናደርገውም በሂደት እናደርግና ከዛ በኋላ የሆነውን አካባቢ ላይ አዲስ ቤቶች ሰርቶ ነዋሪዎቹን እዛው እንዲዘዋወሩ በማድረግ አትሊስት እንትኑን እንኳን ይሄ የሚታየውንና የሚዳሰሰውን ነገር እንኳን መጠበቅ ባንችል፣ ቢያንስ ግን የማህበረሰቡን ማህበራዊ ትስስር ግን የመጠበቅ ግዴታ ያለብን ይመስለኛል እና በዚህኛው ልማት ውስጥ ከቅርስ ካለመጠበቁ በላይ በጣም የሚያንገበግበውና ማድረግ የነበረብን ትልቁ ነገር ይህን ማህበራዊ ትስስር መጠበቅና ና ሰዎቹን ከአካባቢያቸው አለመንቀል ነበረ። በአራዳ ክፍለ ከተማ የሚገኘው አካባቢ ፒያሳ የሚለውን ስያሜ ያገኘው እንደ አውሮፒያን አቆጣጠር በ1930ዎቹ ኢትዮጵያን ወሮ ቦታውን በተቆጣጠረው የጣሊያን ሙሶሎኒ ኃይሎች ነው። እስካሁን ስያሜውን እንደያዘ የዘለቀው ፒያሳ በሀያኛው መቶ ክፍለ ዘመን መባቻ ላይ ሰፊ የገበያ ስፍራ ሆኖ ተገነባ። የአንትሮፖሎጂ ባለሙያው ዶሚኒክ ሀረሬ ስለ አካባቢው ሲያስረዱ ከ1889 እስከ 1913 ዓ ም በነገሱት በዳግማዊ አጼ ሚኒሊክ ጊዜ አራዳ የኢትዮጵያ የንግድ ልብ ትርታ ነበር ይላሉ። የአዲስ አበባ አሮጌዋ ፒያሳ የተሰኘ መጽሐፍ የጻፉት ሐረሬ ታላላቅ የንግድ ቤቶችን ያስፋፉ ህንዶች፣ አርመናውያን፣ ግሪኮች፣ ፈረንሳዮችና ኢትዮጵያውያን በገበያው ዙሪያና በአቅራቢያው ባሉ መንገዶች መስፈራቸውን ያውሳሉ። ይህ ዓለም አቀፋዊ ማህበረሰብ የተለያዩ የሥነ ሕንፃ ተጽዕኖችን ማሳደር የቻለ ልዩ ከተማ መፍጠራቸውንም ያስረዳሉ። እንደ አውሮፓውያን አቆጣጠር ከ1920ዎቹ ጀምሮ ነጋዴዎች የሚያስተዳድሯቸው መጋዘኖች ከአነስተኛ ኪዮስኮችና ሱቆች ጎን ለጎን ስራቸውን ቀጥለው ነበር። ሀብታም ነጋዴዎችና ባለሥልጣን የሚኖሩባቸው በሚያማምሩ ድንጋዮችና እንጨቶች የተሰሩ ቪላ ቤቶችም ከመጠነኛ ቤቶች በትይዩ ህብረት ፈጥረው ኖረዋል። በቅኝ ገዢዎች ከተገነቡ የከተሞች ልማት ጋር ሲነጻጸር ፒያሳን ልዩ የሚያደርገው ከሌሎች የአፍሪካ ዋና ከተሞች በተቃራኒ አፍሪካዊ ባህሪን በልዩነት ይዞ መገንባቱ ነው ይላሉ የሥነ ሕንፃ ባለሙያው ፒትኔደር የአዲስ አበባ ቤቶች የተሰኘውንና ከተመሰረተችበት ከ1886 እስከ 1936 ዓ ም ድረስ ያለውን የኢትዮጵያ ከተማ ቅርሶች የሚዳስሰውን መጽሐፍ የጻፉትን ኒያደር ከተማዋ ይበልጥ እየለማች በሄደች ቁጥር በተመሳሳይ መፍረሶችና መፈናቀሎች ውስጥ ማለፏን ያወሳሉ። የአሁኑ ፈረሳ ለየት የሚያደርገው ግን እየደረሰ ያለው ውድመት መጠንና ብዙ መኖሪያ ቤቶች በተመሳሳይ ጊዜ እየፈረሱ መሆናቸው ነው ሲሉም ያብራራሉ። የሥነ ህንፃ እና የከተማ ልማት ባለሙያው አቶ ኤርሚያስ እንደ ፒያሳ ያሉ ከተሞች በምን መልኩ መጠበቅ እንደነበረባቸው ያስረዳሉ። በጣም እንዲ ክሪቲካል ወይም ደግሞ በጣም አንገብጋቢ ናቸው፣ እነኚህ የከተማውን ታሪክ በጣም የሚያሳዩ መነሻችንን የሚያሳዩ ናቸው ብለን የምናስባቸውን ሰፈሮች እንደ ሰፈር መያዝ ይኖርብናል። ያ ማለት አዳዲስ እዛ ጋር የሚጨመሩ ጥቃቅን የሚሆኑ ተለቅተለቅ ያሉ የሚሆኑ ህንፃዎች ግንባታዎች ማንኛውም ነገሮች ህግ ይወጣላቸውና የበፊቱን ታሪክ በማያጠለሹ መልክ ወይም በማይሸፍኑ መልክ እንዲደረጉ ይደረጋል ይህም ደግሞ የከተማ ህግ ይወጣለታል ማለት ነው ለምሳሌ ከዚህ ከፍታ በላይ እዚህ ቦታ ላይ አይገነባም በመንገድ ዳር ያሉትን ህንፃዎች አንነካም እነኝን ሁሉ የምናደርገው ግን ጊዜ ተወስዶ ተጠንቶ ነው ለምሳሌ ፒያሳን እንደ ፒያሳ ማንነቱን የሚገልጹት ነገሮች ምንድን ናቸው? የፒያሳ መገለጫዎች። ስለዚህ መጠበቅ ያለብን የትኞቹን ነገሮች፣ የትኞቹ ነገሮችን ነው ባን ጠብቅ ችግር የሌለው ብለን ተነጋግሮ በባለሙያዎች ጊዜ ተወስዶ መታሰብ እና መወሰን ያለበት ነገር ነው። እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ በመሀል ፒያሳ ያስገነቡትን የአድዋ ሙዚየም አሳንጸዋል በየካ ተራራ ላይ በብዙ ሚሊዮን ዶላር የሚገነባውን ቤተ መንግስት ወይም የጫካ ፕሮጀክትና በርካታ ግዙፍ ፕሮጀክቶችንም አስጀምረዋል። በተባበሩት መንግስታት ድርጅት መረጃ መሰረት ከ21 ሚሊዮን በላይ ሰዎች በግጭትና በአየር ንብረት አደጋዎች ምክንያት አስቸኳይ እርዳታ በሚሹባት ሀገር ውስጥ እየተካሄደ ያለው የዚህ አይነቱ ከፍተኛ ወጪ የሚጠይቅ ቅንጡ ግንባታ ግን በብዙዎች ዘንድ ጥያቄ ፈጥሯል። በሀገር ውስጥ የሚታተመው ሪፖርተር ጋዜጣ ይፋዊ መረጃን ጠቅሶ እንደዘገበው በፒያሳ የሚታወቁ 56 ህንፃዎች ሙሉ ለሙሉ ወይም በከፊል ፈርሰዋል። የኢትዮጵያ ቅርስ ባለስልጣን ዳይሬክተር አቶ አበባ እያሌው መስሪያ ቤታቸው የሀገሪቱን ቅርሶች ጉዳት እንዳይደርስባቸው በቅርበት እንደሚከታተል ይናገራሉ። በቅርቡ ለጋዜጠኞች እንደገለጹት ግን የህንፃ ዕድሜ ብቻውን ለቅርስነት ማዕረግ ብቁ አያደርግም ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤም ሊሰሩ የታቀዱት ሰፋፊ መንገዶች፣ የብስክሌት መጓጓዣዎችና የልጆች መጫወቻ ሜዳዎች ሁሉንም ህብረተሰብ ተጠቃሚ የሚያደርጉ ናቸው ሲሉ ፕሮጀክቱን ደግፈው ተሟግተዋል። እኛ ማፍረስ ሳንጀምር አንዳንድ አካባቢዎች መውደቅ ጀምረው ነበር ያሉት ከንቲባዋ፣ ተጠብቀው ሊቆዩ የሚገባቸውን ትዝታዎች ግን ጠብቀናል ብለዋል። በፒያሳ ፈረሳ የተካሄደባቸው አብዛኞቹ ቦታዎች ለጨረታ እንደሚቀርቡ የከተማው ማዘጋጃ ቤት ባለስልጣናት አስታውቀዋል። ከመኖሪያቸው ለተፈናቀሉት ሰዎች ደግሞ የገንዘብ ካሳና የለውጥ ቦታ እንደተሰጣቸው ቢገልጹም ነዋሪዎቹ ግን ቅሬታቸውን በማሰማት ላይ ናቸው። ለአብነት ያክል ላለፉት ሰላሳ ዓመታት ፒያሳ ላይ በንግድ ስተዳደር የነበረችው አዜብ በለውጥ የተሰጣት መሬት ከመንገድ የራቀና ለመኖሪያ ቤትም ሆነ ለንግድ ግንባታ የማይመች ነው ትላለች። ሰሚራም የተሰጣት ኮንዶሚኒየም ቤት የሚገኝበት ህንፃ መስኮት፣ በርና መጸዳጃ ቤት ያልተገጠመለት፣ ውሃና መብራት በቅጡ ያልተሟላለት፣ ራቁቱን የቆመ ህንፃ ነው ትላለች። ይብሱኑ እንስሳትን ለማኖር እንኳን ተስማሚ አይደለም በማለት ታማርራለች። ሰሚራ እንደምትለው በአንድ ወቅት ጠንካራ ማህበራዊ ትስስር የነበረው የፒያሳ ህዝብ አሁን በየቦታው ተበትኗል። ወደፊት ልጆቻችን ስለ ቅርሶቻችንና እኛ ስላደግንበት ቦታ ሲጠይቁን ምንም የምናሳያቸው ነገርም አይኖርም ትላለች። በአሜሪካ ድምፅና በአዣንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለቀደመው ዘገባ በእጅጉ አመሰግናለሁ። በመቀጠል ደግሞ የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ስላዘጋጀው የባህልና የትስስር መድረክ እነግራችኋለን። ባሳለፍነው ሳምንት መገባደጃ ላይ አዳዲስና ነባር ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች ከነቤተሰቦቻቸው በዩኒቨርሲቲ ኦፍ ሜሪላንድ የካሌጅ ፓርክ ግቢ ውስጥ ከሚገኙ ግዙፍ አዳራሾች መካከል በአንደኛው ተገናኝተዋል። በአብዛኛው በባህላዊ አልባሳት የደመቁት ታዳሚዎች መሰሉ ዝግጅት ላይ ሲገናኙ የመጀመራቸው አይደለም። በግቢው ውስጥ በንቃት የሚንቀሳቀሰው የኢትዮጵያና ኤርትራውያን ተማሪዎች ማህበር በጉጉት የሚጠበቀው መርሃ ግብር በርካታ ዓመታትን እንዲሻገር ሲሰራ ቆይተዋል። የዛሬው ዝግጅት በየዓመቱ የሚከናወን ነው። 18ኛ ዓመቱን ያከበረው ይህ ዝግጅት በግሌ በጣም የምወደው መርሃ ግብር ነው። ዓመታዊ የጸደይ ባህል ትርኢት በመባል ይታወቃል። ከዓመት ዓመት እያደገ የመጣ ዝግጅት ነው። ዋናው ዓላማው ባህላችንን ማሳየት ነው። ከዚህ ቀደም እንደተናገርኩት ማህበረሰባችን ለማህበረሰቡ በርካታ ነገሮችን አድርጓል። እየተገናኙ መነጋገሩ፣ ባህላዊ ውዝዋዜውን መከወን አንደኛው ነገር ቢሆንም የዛሬው ዝግጅት ግን አንዳችን ስለ አንዳችን ባህል የምንማማርበት ነው። ሁሉም ሰው ለመማር ዝግጁ እንዲሆን የማድረግ ዓላማን ሰንቋል። የሰማችኋት የማኅበሩን አጋር ናጋር ፕሬዚደንት ያኤል ቢሻውን ነው። ያኤል በዩናይትድ ስቴትስ ውስጥ ካሉ መሰል ማህበራት ከትልልቆች የሚመደበው ተቋም ኢትዮጵያና ኤርትራውያን ተማሪዎችን በማቀራረብና ለሚገጥማቸው ችግሮች የጋራ መፍትሄን በማፈላለግ ረገድ የላቀ እገዛ ሲያደርግ እንደሰነበተ ትናገራለች። ተቋማችን ለማህበረሰብ የረዴት ስራዎችና ባህል ቅድሚያ ይሰጣል። በእነዚህ ነገሮች ላይ ቅኝት እናደርጋለን። አስራ ሁለት ተማሪዎችን ያቀፈ ውሳኔ ሰጪ ቦርድ አለን። ከስራችን አስራ ስድስት የካቢኔ አባላት አሉ። በየሳምንቱ መደበኛ አጠቃላይ የቦርድ ስብሰባ እናደርጋለን። በእነዚህ ስብሰባዎች ላይ ስለ ባህላችን እናወራለን። አንዳንዴ ደግሞ ከረር ስላሉ ዘረኝነትን፣ የቀለም መድሎን፣ ጎጠኝነትን የመሳሰሉ ነገሮችም እንነጋገራለን። አንዳንዴ ደግሞ ስለ ወላጆቻችን፣ አንዳንዴ ደግሞ ሀሜትም እንሞካክራለን። በአዲሱ ትውልድ አባልነታችን ነገሮችን እንዴት ማስተናገድ እንዳለብን እናወራለን። በየሁለት ወሩ ደግሞ ጎላ ያሉ ዝግጅቶችን እናሰናዳለን። ይህ ከነዚያ መካከል አንዱ ነው። በዩኒቨርሲቲ ኦፍ ሜሪላንድ ውስጥ የሚገኘው የኢትዮጵያና ኤርትራውያን ተማሪዎች ማህበር የዛሬ መሰናዶ በዋናነት ተማሪዎች የሁለቱን ሀገራት ሕዝቦች የወከሉ ባህላዊ ክዋኔዎች የቀረቡበት ነበር። መውራት የለፉበትን የባህላዊ ውዝዋዜ ትዕይንት ካቀረቡት መካከል ኢዲዲያ ብራኪንስ እና ሮቤል አክሊሉ ይገኙበታል። ለእኔ አሁን አባል ለመሆን የሞከርኩበት ምክንያት ይሄ የመጀመሪያ ዓመቴ ነው ሜሪላንድ ዩኒቨርሲቲ ኦፍ ሜሪላንድ ውስጥ። ከዚህ በፊት ሞርጋምሪ ኮሌጅ ነበር ሁለት ዓመት ነው የተማርኩት፣ እና ትራንስፈር ሳረግ አዳዲስ ሰዎች ናቸው። ካምፓስ ውስጥ ነው የምኖረው። በጣም ከባድ ነው ሰውን ለመተዋወቅ። እና ይሄ አባል በጣም ብዙ ሰዎች እንድተዋወቅ ከመተዋወቅም በላይ ደግሞ እንደ ቤተሰብ እንደመሆን ሁሉ ረድቶኛል። ብዙ ዓላማዎች አሉ። ዛሬ ራሱ የምንረዳው ቢላ ብድሚሽን ጥሩ ነገር ለሀገራችን ውስጥ የምንሰራበት ነው እና ይሄን ሁሉ ለመስራት ረድቶኛል። አዳዲስ ነገሮችን እንዳለምም ረድቶኛል። በጣም ከመጀመሪያ ጀምሮ ነው መሳተፍ የፈለግኩት፣ ግን በደንብ መሳተፍ የጀመርኩት በሁለተኛ ዓመቴ ነው እና አሁን ሶስተኛ ዓመቴ ልጨርስ ነው እና መሳተፍ የፈለግኩት በቃ ባህሌን በደንብ ማወቅ ስለምፈልግ ነው እና ጭፈራው፣ ሙዚቃው፣ ባህሉን፣ ሰዎችን፣ ቋንቋውን ሁሉ በቃ ስላደግኩበት ኮሌጅ ውስጥም ያንን ነገር ነው የፈለግኩት እና ያንን ነገር ያገኘሁት በኢሳን በኢትዮጵያን ኤርትራን አሶሲሽን ማለት ነው። በዚህ ዝግጅት ላይ የቀረቡ ባህላዊ ትርኢቶችን በማስተባበርና በመከወን የተሳተፉት ሌተን በላይና የአፌት ታደለ በበኩላቸው የማኅበሩ እንቅስቃሴም ሆነ የመሰል ዝግጅቶች ፋይዳ የራስን ማንነት ከማወቅ በተጨማሪ ለተሻለ ስኬትና ቅርርብ የሚረዱ ግንኙነቶችን የሚያነቃቃ መላም አድርገው ይቆጥሩታል። ለኢትዮጵያውያንና ኤርትራውያን ተማሪዎች ስለ ራሳቸውና ባህላቸው የሚማሩበት እይታ ይሰጣቸዋል። እኛን ከሚመስሉ ሰዎች ጋራ ጊዜ እንድናሳልፍ እድል ይሰጠናል። በተለይ ደግሞ ከሌላው የበለጠ ቁጥር ያላቸው ነጭ ተማሪዎች ባሉባቸው ተቋማት እኛን ከሚመስሉ ተማሪዎች ጋራ ጊዜ ማሳለፊያ መንገዶች የሉም። በማህበረሰቡ ዘንድ እኛን መሳይ ሰዎች ሲሳካላቸው ካላየን በጽናትና በንቃት መቆየት ከባድ ይሆናል። ኢትዮጵያውያን፣ ኤርትራውያን ባልንጀሮቻችንን ስናይ፣ አብረናቸው ስናሳልፍ፣ ስንተዋወቅ አገር ቤት ባንሆንም የኢትዮጵያን የኤርትራን ትንሽም ቢሆን ክፋይ ናሙና ይሰጠናል። ከማኅበሩ መልካም ነገሮች አንዱ በዩኒቨርሲቲ ውስጥ ያሉ ከባህላቸው የራቁ ለሚመስላቸው መማር ለሚሹ ተማሪዎች የሚሰጠው የላቀ ጠቀሜታ ነው። የራስን ባህል ለመማር ትልቅ የመሸጋገሪያ ስፍራ ነው። በተለይ እኛ ባለንበት አሜሪካ በእጅጉ አስፈላጊ ነው። ለባህላችን ያለን ቅርበት ከሀገር ቤት ጋር ሲነጻጸር አናሳ ነው። ወጣት ከሆንክና መሞከር ከፈለግ በዚህ ረገድ ከሚያግዘው ቡድን ወይም መሰል ተቋም ጋር በማናቸውም መንገዶች መቀላቀል ይገባል። ተማሪዎች መሰል ኪናዊና ባህላዊ ዝግጅቶችን እንዲሁም ማኅበራዊ ተሳትፎ የሚያደርጉት የከፍተኛ ትምህርት የሚፈልገውን የቀለም ትምህርት ትጋት በማያደናቅፍ መልኩ እንደሆነ ይናገራሉ። ይህንን ማድረግ ግን ቀላል ስራ እንዳልሆነ የማኅበሩ አጋር ፕሬዚደንት ሶፊያ ውደን ትናገራለች። የተጣበበ ጊዜ ስላለኝ የኢሳ አጋር ፕሬዚዳንትነት ስራዬንና ሌሎች ኃላፊነቶችን ማቻቻል አንዳንዴ ፈተና ይሆንብኛል። እንደዚህ ላለው መርሃ ግብር ራስን ማደራጀት ላይ ይበልጡኑ መስራት አስፈልጎኛል። ለማህበረሰባችን አባላትም አንዳንዴ የምመክረው ቅድመ ዝግጅት እንዲሰሩና ከማህበሩ ውጭ ባሉ መስኮች ራሳቸው እንዲደራጁም ነው። ማህበራችን ማህበረሰብ አቀፍ ሰዎች የሚገናኙበት ቢሆንም በሙያዊ ትስስርና የስራ ዕድሎች ዙሪያም ለማተኮር እንሞክራለን። ከኮሌጅ ከተመረቁ በኋላ የበጋው ወቅት መግቢያ ላይ አመታዊ የትስስር ዝግጅት አለን። እኔ በምወደው በዚህ መሰናዶ ላይ አባሎቻችን ህይወታቸውን ሚዛናዊ የሚያደርጉበትን መላ ማህበራችን ያጋራል። በዩኒቨርሲቲ ኦፍ ሜሪላንድ የሚገኘው የኢትዮጵያና ኤርትራ ተማሪዎች ማኅበር ዓመታዊ ዝግጅት ከዚህ ቀደም የዩኒቨርሲቲው ተማሪ ነበሩ፣ በአሁኑ ሰዓት ለሌሎች አርአያ በሚሆኑ ተግባራት የተሳተፉ ሰዎችን በእንግድነት ይጋብዛል። ቢላቭድ ሚሽን ሲል በሰየመው ተቋም አማካኝነት በሕክምና ችግር የሚንገላቱ ኢትዮጵያንን በማገዝ ላይ የሚገኘው ዶክተር ቢንያም ሁንደተው ተማሪዎችን ካነቃቁ ባለሙያዎች መካከል አንዱ ነው። የኦርጋናይዜሽን ስማችን ቢላቭድ ሚሽን ይባላል። ከጀመርን ሁለት ሶስት አመት ሆኖታል። የእኛ ኦርጋናይዜሽን ሰራ ሆነ አሜሪካ ውስጥ ነው። እና ከጀመረን ሁለት ሶስት አመት ሆኗል። እና የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን ሶሻል ወርከሮችን ኢንተርቪው ያደረግ ናቸው። ኢትዮጵያ ውስጥ እና አፍሪካን ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ። ኪሞቴራፒ ኤክስፔንሲቭ ስለሆነ እና ይህን በተነሳ እኛ እዚህ ያለን ወጣቶች፣ ሐኪሞች፣ ዶክተሮች እዚህ አሜሪካ ውስጥ ያለን ኦርጋናይዜሽን ኤስታብሊሽ አድርገን ከጀመርን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን በመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢንሾርት አማነ ታይም ደግሞም ወላጅም ደግሞ የወላጅ ጭንቀት ቀንሷል። ወላጅ ለዛ ህጻ የሚያወጣውን ወጪ ለሌሎቹ ለጤናማ ለሆኑ ህፃናቶች እያወጣ ቤቱ፣ ቤተሰቡ ራሱ ከፖቨርቲ ላይ ነጻ መውጣት ይችላል እና ፖቨርቲን አድረስ ማድረግ እንችላለን በመድኃኒት እርዳታ። በአጠቃላይ ከ20 ሺህ በላይ ተማሪዎች በሚማሩበት ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው ኢትዮጵያና ኤርትራ ተማሪዎች ማህበር ህልሙ የገዘፈ መሆኑን የነገሩን የማህበሩ አመራሮች ከግቢው ውጭ የሚገኘው የትውልድ ኢትዮጵያና ኤርትራ ማህበረሰብ ድጋፍ ለዚህ በእጅጉ አስፈላጊ እንደሆነ ነግረውናል። እንዲያ ሲሆን ሶፊያ ለመታነሳቸው አይነት ተግዳሮቶች መፍትያቸው ሩቅ አይመስለም። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይውላችሁ።